በሀገሪቱ አምራችና ሸማች ባለመተዋወቃቸው በማከላቸው ሦስተኛ ወገን ጣልቃ በመግባት የሽያጭ ዋጋን በማናር የሚመለከታቸው ተጠቃሚ እንዳልሆኑ ችግሩን ለመቅረፍ ታስቦ እንደተዘጋጀም በሰጡት ጋዜጣዊ መግለጫ ላይ ዓላማውን ኤጀንሲ ዋና ሥራ አስኪያጅ አቶ ዑስማን ሱሩር ያብራሩታል። የህብረት ሥራ ማህበራት የሀገራችን ህብረሰናት በተለይም በማምረት ተግባር የተሰማሩ የግብርና ህብረት ስራ ማህበራት በከተማ ከሚገኙ የሸማች ህብረት ስራ ማህበራት ጋር፣ የግብርና ምርት ከሚያቀነባብሩ ኢንዱስትሪዎች ጋር፣ ኤክስፖርት ከሚያደርጉ አካላት ጋር እንዲሁም የግብርና ግብአቶችን ኢምፖርት ከሚያደርጉ፣ ከሚያቀናብሩ፣ ከሚያመርቱ አካላት ጋር ቀጥተኛ የገበያ ትስር ፈጥረው በአምራቹና በሸማቹ መካከል ቀጥተኛ የሆነ የገበያ ትስስር እንዲፈጠር እና እንዲሁም የህብረት ስራ ማህበራት እርስ በርሳቸው የልምድና የተሞክሮ ልውውጥ እንዲያደርጉ ማስቻል ነው። ይህ ሰፋ ያለ ዝግጅት ውጤታማ እንደሚሆንና የግንዛቤ ማስጨበጫው ሂደት እያደገ እንደሚሄድ እምነታቸውን በተስፋ ይገልጻሉ። ከሚከናወኑ ተግባራት መካከል አንደኛው የመጀመሪያው ጥር 30 የሚካሄደው የህብረት ስራ ሲምፖዚየም ይካሄዳል። ይህ ሲምፖዚየም በአገር አቀፍ ደረጃ ምርጥ ተሞክሮ ያላቸው ህብረት ስራ ማህበራት ልምዶቻቸውን የሚያቀርቡበት እንዲሁም በዓለም አቀፍ በአውሮፓም ከአፍሪካም ያሉ ህብረት ስራ ማህበራት የሰሯቸው ስራዎችና የስኬቶቻቸው የስኬቶቻቸው ምስጢር ምን እንደሆነ ለሲምፖዚየም ታዳሚዎች የሚያካፍሉበትና ይሄም ሲምፖዚየም የሚካሄደው በተባበሩት መንግስታት አፍሪካ ኢኮኖሚ ኮሚሽን አዳራሽ ላይ ይሆናል። የሚከፈተው የኤግዚቢሽንና ባዛር ነው የሚሆነው። በዚህ ኤግዚቢሽንና ባዛር እንግዲህ 225 ህብረት ስራ ማህበራትና 75 መንግስታዊና መንግስታዊ ያልሆኑ ድርጅቶች ምርቶቻቸውና አገልግሎቶቻቸውን የሚያቀርቡበት ይሆናል። እንግዲህ በዚህ ኤግዚቢሽንና ባዛር በተለይ የግብርና ህብረተ ሥራ ማህበራት አብዛኛውን በገጠር የሚመረተውን የግብርና ምርት ከ80 በላይ የግብርና ምርቶችን የአዲስ አበባ ኤግዚቢሽን ማዕከል ላይ ይዘው በመከተም ከ45 ሺ በላይ ጎብኚዎችና ታዳሚዎች ይሳተፉበታል ተብሎ ይጠበቃል። አምራቹንና ሸማቹን ከዚህ አይነቱ ዝግጅት ምን ያህል በተጨባጭ ተጠቃሚ ያደርገዋል በሚል ላቀረብኩላቸው ጥያቄ አቶ ኡስማን የአሰራሩን ስልት አብራርተዋል። ህብረት ስራ ማህበራት የቁጠባ ባህል እንዲያድግ የቁጠባ ባህሉ ያደገ ህብረተሰብም እንዲገነባ በገጠርም በከተማም በአርሶ አደርም በአርብቶ አደርም አካባቢ ውጤቶች ተመዝግበዋል። አንደኛው ህብረት ስራ ማህበራት በቀጥታ አምራች ህብረት ስራ ማህበራት ከሸማቹ ጋራ ለመስተሳሰር እድል አግኝተዋል። የኢትዮጵያን የተለያዩ ጥሬ ምርቶችም ሆነ ያለቀላቸውን ወደ ውጭ ሀገሮች ለመላክ የተለያዩ ችግሮች ስለነበሩበት እምብዛም ያልተካሄደበት ምዕራፍ ሆኖ እንደከረመ ይታወቃል። ለምሳሌ በቆዳው ዘርፍ ለጀርመን ተሽከርካሪ አምራች ለቆዳ ወንበር መቀመጫ የሚውል ማቅረብ ወይም በአጓ የዩኤስ አሜሪካ ከቀረጥ ነጻ በሰጠችው እድል ሀገሪቱ ተጠቃሚ እንዳልሆነችም በዓለም ገበያ ተወዳዳሪ ሆኖ ለመቅረብ ይህንን እንዴት እንደሚመለከቱት በተጓዳኝ ጥያቄውን ያቀረብኩላቸው ለደረጃ መዳቢዎች ኤጀንሲ ዋና ዳይሬክተር ለአቶ እንዳለ መኮንን ነው። የአቅርቦት ችግር አይኖርም፣ ጥራትን የማረጋገጥና የደንበኛውን ፍላጎት ተከትሎ ግን መስራት ግን ይጠይቃል። ለምሳሌ ቆዳን እንደ ምሳሌ እየወሰድን ከሆነ ጫፍ እስከ ጫፍ ያለው ችግሮቹን ለይቶ መስራት ከተቻለ የአቅርቦት ችግር ይኖራል የሚል እንትን የለኝም። ምክንያቱም በከፍተኛ ደረጃ አቅርቦቱ አለ። ግን የአመራረት ሂደቱ ላይ ግን የደንበኛውን ፍላጎት ቤዝ በማድረግ ማምረት ግን የሚቀሩ ክፍተቶች እንዳሉ ይታየኛል። እንግዲህ ምንድነው ሬዲ የሆነ ማኑፋክቸሪንግ ኢንዱስትሪ በዛ ሌቭል ባለመኖሩም ነው። አሁን አጓ ማርኬት ማለት ለሊስት ዴቨሎፕድ ካንትሪስ ወይም ደግሞ ለሌሎቹ ፌቨርድ ማርኬት ነው ምናምን ተብሎ የሚፈቀድ አይነት ነው። ይሄ አፈቃቀድ ይሄ ሲፈቀድ ግን ሞር እኛ ቤኔፊት እንድንሆን በብቃትም በጥራትም በብዛትም ማቅረብ ይጠበቃል ማለት ነው። ያን ለማድረግ ግን ዝግጅቱ ስላልነበረ ለምሳሌ አሁን ሀዋሳ ኢንዱስትሪ ፓርክ ከፍተኛ የሆነ የጨርቃጨርቅ ኢንዱስትሪ ፓርክ ያ ለምሳሌ መሆን የነበረበት ቀደም ያለ ቢሆን ለምሳሌ ብለን የምናስብ በቀጥታ ከዛ ፓርክ የሚወጣው ምርት ወደ አሜሪካ ማርኬት ሊሄድ ይችላል። ያን ቤዝ በማድረግ አመራረት ሂደትን የማስተካከል ወደኋላ እሱ የሚቀር ነገር አለ። ስለዚህ እዛ አካባቢ ስራዎች መስራት እንዳለብን በእኛ በኩል ሪኳየርመንት ምንድን ነው እያል የደብሊውቲኦ ቲቢቲ ኢንኳየሪ ፖይንቶች አሉ። የሰራ ነው አሁን ናሽናል ኢንኳየሪ ፖይንት አሁን አቋቁመናል። ጌታቸው ተዳይ ለጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ።